የአውሮፓ ህብረት በኤርትራ የሚፈጸመውን የግዳጅ ሥራ በገንዘብ ይደግፋል ሲል አንድ ተቀማጭነቱ ኔዘርላንድ አምስተርዳም የሆነ የኤርትራ ሰብዓዊ መብት ድርጅት ወቀስ አቅርቧል። በጋዜጣዊ መግለጫው አቶ ሙሉ ብርሃን ተመልሶ፣ የሰብአዊ መብቱ ድርጅት ዳይሬክተር ሚስተር ኢሚኤል ጁሬንስን፣ የህግ ጠበቃ ፕሮፌሰር ዶክተር ሚሪያም ቫን ሬይዘን፣ በኤርትራ ላይ ተመራማሪ የሆኑ ተገንተው ማብራሪያ የሰጡ ሲሆን ሁሉም በኤርትራ መንግስት ይፈጸማሉ ያሏቸውን የሰብአዊ መብት ጥሰቶች ብሔራዊ ውትድርናንና የግዳጅ ስራን እንዲሁም ህገወጥ የሰዎች ዝውውርን የመሳሰሉትን ወንጀሎች በመጥቀስ የአውሮፓ ህብረትም ለኤርትራ መንግስት የገንዘብ ድጋፍ በማድረግ ለሚፈጸሙት ወንጀሎች ተባባሪ ሆነዋል ሲሉ ወቅሰዋል። ህብረቱ ከእንደዚህ አይነቱ ህገወጥ ተግባር እንዲቆጠብ የሚያሳስብ ማመልከቻ በኔዘርላንድስ የሚገኘው የኤርትራውያኑ የሰብአዊ መብት ድርጅት ጥያቄ የቀረበ መሆኑም ታውቋል። ከዚህ አንጻር ህብረቱ ከአፍሪካ ትረስት ፈንድ ለኤርትራ 20 ሚሊዮን ዩሮ መስጠቱ የኤርትራ መንግስት የሚያካሄደውን የግዳጅ ስራ የሚያግዝ ነው የሚል ነው ክርክሩ። ድርጊቱ የአውሮፓንና የዓለም አቀፍ ህጎችን የሚጥስ ከዚህ ቀደም በኤርትራ ላይ የተላለፉ ውሳኔዎችን ከግምት ውስጥ ያላስገባ ነው በማለትም የኤርትራ የሰብአዊ መብት ድርጅት ህብረቱን በህግ ለመጠየቅ እንደተገደደ በጋዜጣዊ መግለጫው ተገልጿል። የኤርትራውያኑን የሰብአዊ መብት ድርጅት የህግ አማካሪና ጠበቃ ሚስተር ኢሜሊ ጁሬንሰንን የአውሮፓ ህብረትን በኤርትራ ጉዳይ በህግ ለመጠየቅ የሚያስችለውን የህግ ጭብጥ እንዲገልጹልን ጠይቄያቸው ነበር። በአንድ አረፍተ ነገር ሲቀመጥ በአውሮፓ ፕሮጀክቶች የግዳጅ ስራ እየተፈጸመ ነው የሚል ነው። የአውሮፓ ህብረት ደግሞ ማናቸውንም የግዳጅ ስራ እንዳይደግፍ በህግ የተከለከለ ነው። ለዚህ ነው የእኛ ክርክር መሰረት የሚኖረው በማለት የክሳቸውን መነሻ አስረድተዋል። ጠበቃ አክለውም ባለፈው ሰኞ ያደረጉት ጉዳዩን ወደ ህግ የሚያቀርቡት መሆኑን ለኮሚሽኑ መግለጽ እንጂ ክስ አይደለም ብለዋል። የኤርትራ መንግስት በሰብአዊ መብት ጥሰት ሲወቀስ የመጀመሪያው እንዳልሆነ በመጥቀስም ወሳኙ የፖለቲካ ፈቃደኝነት በመሆኑ ይህ በሌለበት ሁኔታ ምን ያህል ይሳካላችኋል ለሚለው ጥያቄም ሚስተር ጁሬንስ ይህ ድርጊት ከአውሮፓ ህብረት መመሪያ በጣም ያፈነገጠ እና የሚያስጠይቅ ሲሆን ሁሉም የህብረቱ ክፍሎች እየተፈጸመ ያለውን ላይረዱት ይችላሉ በማለት በርካቶች የሚደግፏቸው ሊኖሩ እንደሚችሉ ያላቸውን ተስፋ ገልጸዋል። በቀረበው አቤቱታ በኢትዮጵያና ኤርትራ መንግስታት መካከል የተፈጠረው የሰላም ስምምነት የኤርትራን ሁኔታ እንዳለወጠው ተጠቅሷል። በጋዜጣዊ መግለጫው የተገኙት ፕሮፌሰር ሚሪያም ቫን ሬይሰን በዚህ ጉዳይ ላይ ለዲደብሊው ተጨማሪ ማብራሪያ ሰጥተዋል። ዘ ኢምፓክት ኦፍ ዘ ፒስ አግሪመንት ቢትዊን ኢትዮጵያ ኤንድ ኤርትራ የኤርትራና ኢትዮጵያ የሰላም ስምምነት የፈጠረውን ተጽዕኖ በሚመለከት ጥሩ ለውጦች ታይተው ነበር ግን ዋናው ነገር በኤርትራ ያለው ሁኔታ ምንም የተለወጠ ወይንም የተሻሻለ አለመሆኑ ነው በማለት የብሔራዊ ውትድርና አለመቅረቱን፣ የዴሞክራሲ ተቋማት አለመኖራቸውንና የሰዎች እንቅስቃሴም የተገደበ መሆኑን ጠቅሰዋል። የአውሮፓ ህብረት ለኤርትራ መንግስት የሚሰጠው ድጋፍ የሰብአዊና የልማት እርዳታ እንጂ በቀጥታ ለኤርትራ መንግስት የሚደርስ አይደለም በማለት የሚከራከር ሲሆን ገደብ የሌለውን የብሔራዊ ውትድርናንም ሆነ የግዳጅ ስራን እንደሚያወግዝ ሲገልጽ ቆይቷል። በዚህ ጉዳይ ላይ የኤርትራን መንግስት አቋም ለማወቅ በብራስልስ የኤርትራን አምባሳደር አምባሳደር ነጋሴ ካሳን በስልክ ጠይቀን ነበር። እነዚህ ሰዎች ግን የብሔራዊውን ውትድርና ዓላማ የሚያጣጥሉና በኤርትራና በኢትዮጵያ መካከል በተፈጠረው የሰላም ስምምነትም ደስተኞች ያልሆኑ ናቸው በማለት የቀረበውን ክስና ወቀሳ አጣጥለዋል። ገበያው ንጉሴ ለዲ ደብልዩ ብራስልስ